እንግዲህ በሰፋ ያሉ ቦታዎችን አካትቻለሁ። ዛሬ እስከዚች ቃለ መጠየቅ እስከምናደርግበት ሰዓት ጊዜ ድረስ ባለው ከጠዋቱ ጀምሮ ከሰሚት ጀምሮ ወደ ጎሮ ቱሉ ዲምቱ መስመርም ሄጃለሁ ያለው ወደ ገርጂ ቦሌ ሜክሲኮ አደባባይ ይዘ እስከ ቄራ ድረስ ያለው ቦታዎች እንዲሁም በቦሌ የተለያዩ አካባቢዎች ሰፋ ያለ ወደ ጨርቆስ መስመርም የሄድኩበት ሁኔታ አለና ሰፋ ያለ ቦታ ለማየት ሞክሬያለሁ። በአጠቃላይ ያለው ሁኔታ በመደበኛ እንቅስቃሴው የታክሲው፣ የሱቆችም መደበኛ ህይወት እንደተለመደው እየተንቀሳቀሰ እንደሆነ ነው ለመታዘብ የቻልኩት። ከዚያ ውጭ በዛሬ ዕለት ማክሰኞ የፓርላማ ስብሰባ ይኖራል የሚል ጭምጭምታም ነበረና ወደ ፓርላማም የሄድኩበት አጋጣሚ ነበረ። ግንም ያው ፓርላማው እረፍት ላይ መሆኑን እና ያልተጠራ መሆኑን ነው የተገነዘብኩት። በአጠቃላይ ይህን ይመስላል አጠቃላይ ውሎ። የጸጥታው ሁኔታስ ከወትሮ የተለየ ነገር አለ? አዎ፣ ማንቴ የተለየ ነገር አለ። ምንድን ነው? ምናልባትም የፖሊስ አባላት ታይቶባቸው የማይታወቁ ውስጥ ለውስጥ መንገዶች፣ የኮንዶሚኒየም ቤቶች፣ በተለይ አዳዲስ ኮንዶሚኒየም ቤቶች እነዚህ አይነት ቦታዎች ላይ ሶስትም አራትም እየሆኑ ፖሊሶች የጥበቃ ቅኝት ሲያደርጉ ተመልክቻለሁ። የታጠቁ የፌዴራል ፖሊስ አባላት ደግሞ በመኪና ሆነው ቅኝት ሲያደርጉ የጸጥታ ሁኔታ ሲከታተሉ ተመልክቼ ያለው በየነዳጅ ማደያው ደግሞ ያው ያለፈው የአስቸኳይ ጊዜ አዋጅ ተነስቶ እያለም በየማደያ ቤቱ ሁለት ሁለት ፖሊሶች አሉ። አሁንም ይሄን እንደቀጠለ ነው። በየማደያ ቤቶች እንደውም አንዳንዴ በዚህ ሁለት ቀን የነዳጅ እጥረት ነበረ። ወረፋም ሲያስጠብቁና ጥበቃ ሲያደርጉ የፖሊስ ኃይሎች እየተመለከትኩ ነው በአዲስ አበባ የክልሉ ፖሊስ እና የፌዴራል ፖሊስ ጠንከር ያለ የጸጥታ ጥበቃ እያካሄዱ መሆኑን ነው የተገነዘብኩት። በተዘዋወርክባቸው ቦታዎች የህብረተሰቡስ እንቅስቃሴ ምን ይመስላል? ሰውስ ምን እያለ ነው? እንግዲህ በተለይ አስቸኳይ ጊዜ አዋጁ ከመታወጁ በፊት በጠቅላይ ሚኒስትር ኃይለማርያም ደሳለኝ በገዛ ፈቃዴ ከስልጣን ወርጃለሁ ባሉበት ጊዜ ምሽቱን በአጠቃላይ ጭር ያለች ከተማ ሆና ነበረች። በየመዝናኛ ቤቱ ምንም አይነት እንቅስቃሴ አይታይም ነበረ። ልጆች በጊዜ እንዲገቡ ወላጆች ሲመቱ፣ በስልክም ሲፈላለጉ ቤተሰብ ቤተሰብ ደግሞ እስከምን ድረስ ነበረ ወደ ጆሞ መስመር ወደ ጣፎ ጫፍ ጫፍ አዲስ አበባ ጫፍ ጫፍ ያሉ ቤተሰቦች መሀል አካባቢ ወዳሉ ቤተሰቦቻቸው እየሄዱ ያድሩ እንደነበረ በአይኔ ብረቱ ተመልክቻለሁ። ሌላ ደግሞ ነገሩ ወደ ግርግር ያመራል የሚል ስጋትም ስለነበረ በሱፐር ማርኬቶች አካባቢ እቃ ለመሸመት የወረፋ ብዛት የታየበት ሁኔታ ነበረ። እንዲሁም ደግሞ ትምህርት ቤቶችም ልጆቻቸው ያለመላክ አንዳንድ ትምህርት ቤቶች የመጀመሪያ ደረጃ ትምህርት ቤቶችም የመዝጋት ሁኔታ እንደነበረ ታዝቢያለሁ። በዚህችው በአሁኑ ጊዜ ግን ያው መደበኛው የእንቅስቃሴ እየተካሄደ እንደሆነ ነው የታዘብኩት። በአጠቃላይ ሕብረተሰቡ በሁለት የተከፋፈለ ስሜት ነው ያለው። አንደኛው የአስቸኳይ ጊዜ አዋጁ መ ተወጁ የሚደግፍ የህብረተሰብ ክፍል አለ። ለምን ስጋት ነበረ፣ የአዲስ አበባ በሌሎች አካባቢ ያለውን ነገር ከመጣ የሰላም ሁኔታ ከደፈረሰ፣ በተለይ ይሄ የብሔር ግጭት ከተነሳ ተላለቁ ይመጣል የሚል ከፍተኛ ስጋት የነበረው የህብረተሰብ ክፍል ይሄ የአስቸኳይ ጊዜ አዋጅ መታወጁም እንደ በጎ ገጽታ የሚያየው ነገር አለ። በሌላ ወገን ደግሞ እስከ መቼ የሚል ነገር አለ። እስከ መቼ የአስቸኳይ ጊዜ አዋጅ ነበረ፣ ከዚህ በፊትም ተራዝሞም ምንም የመጣ ለውጥ የለም። ስለዚህ እስከ መቼ ነው? የሰብአዊ መብት የሚረግጥ ነው የሚሉም አሉ። አሁን ያለው ገዢ ፓርቲ ስልጣኑን ለማስቀጠል የሚጠቀምበት እንጂ ዞሮ ዞሮ መፍትሄ የሚያመጣ ነገር አይደለም፣ የሚል የተለያየ የህብረተሰብ ክፍል የሚሰጡት አስተያየት እንዳለ ነው የተገነዘብኩት። ማለት ጥሩ። ዮሐንስ ገብረ እግዚአብሔር ከአዲስ አበባ ወቅታዊ ሁኔታ እየተከታተልክ ላቀረብክልን ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ዮሐንስ፣ እኔም አመሰግናለሁ ማንቴ